የኮሮና ኮቪድ-19 በሳውዲ አረቢያ ፍጥነቱን በመጨመሩ የአራት ሰዓት እላፊ አዋጅ ተደንግጓል። ጸጥ ረጭ ያሉት የሳውዲ አውራ መንገዶች የተህዋስ ማጥፊያ መድኃኒት እየተረጩ ሲሆን ማናቸውም ሕጋዊ የሆነ ሕገወጥ ዜጋ ነፃ የኮሮና ምርመራ እንዲደረግላቸው የሳውዲ ንጉሥ ሰልማን ቢን አብድልአዚዝ ትዕዛዝ አስተላልፈዋል። በኮሮና ስርጭት ምክንያት ሥራ ባለመሥራታቸው ኪሳራ ለደረሰባቸው ኩባንያዎች የማካካሻ ድጎማ እንደሚደረግላቸው መንግስት ቃል ሲገባ ኩባንያዎች ሰራተኞቻቸውን ከስራቸው አንጻር ደሞዝ ከመቀነስ ጀምሮ አስገዳጅ ረፍት ያለ ክፍያ ይሰጡ ዘንድ ተፈቅዶላቸዋል። የኮሮና ኮቪድ-19 በሽታ መስፋፋት ከጀመረበት ከመጋቢት ወር ጀምሮ እስከ መጪ ውሳኔ ድረስ የውጭ ዜጎች የመኖሪያ ፈቃድ በነጻ ይታደስ ዘንድም የሳውዲ መንግስት ደንግጓል። ከዚህ በተጓዳኝ የመኖሪያ ፈቃድ ያላቸውና ከሳውዲ ለረፍት ከወጡ በኋላ ወደ ሳውዲ ለመመለስ መንገድ ለተዘጋባቸው የውጭ ዜጎች የመግቢያ ቪዛቸው ቢቃጠልም እንኳ ለቀጣይ ሶስት ወራት መንግስት ቪዛውን በነፃ እንደሚያድስና ወደ ሳውዲ መመለስ እንደሚችሉ የሳውዲ ፓስፖርት መስሪያ ቤት ዋና ኃላፊ አስታውቀዋል። ከዚሁ በተጓዳኝ በሳውዲ የተለያዩ እስር ቤቶች የሚገኙ ታራሚዎችን በምሕረት መልቀቅም ተጀምሯል። በዚህ እድል ተጠቃሚ ከሆኑት መካከል በግምት ወደ ስድስት ሺ የሚጠጉ በሳውዲ ከሚገኙ ኢትዮጵያውያን ታራሚዎች መካከል አንድ ሺ የሚሆኑት ባሳለፍነው ሳምንት የምሕረቱ ቀዳሚ ተጠቃሚ በመሆን ወደ ኢትዮጵያ መመለሳቸው ታውቋል። ታራሚዎችን ከሳውዲ ወደ ኢትዮጵያ የማመላለሱ ስራ በሁለቱ ሀገራትና በውጭ ጉዳይ ሚኒስትሮች በኩል እውቅና እየተከወነ መሆኑን አምባሳደር አብዱ ያሲን ገልጸውልኛል። ከዚህ ቀደም በሳውዲ አየር መንገድ ያለ ዝግጅት ወደ ኢትዮጵያ ሄደው እንዳይገቡ የተከለከሉት ኢትዮጵያውያንም ባሳለፉ ሳምንት በተደረገው በረራ ሀገር ቤት መግባታቸውን አምባሳደር አብዱ ያሲን አረጋግጠውልኛል። አጠቃላይ አሁን የሚመለሱት ያለፈው ጊዜ የተመለሱና ሌላ ደግሞ ለመላክ ተዘጋጅቶ የነበር ነው። በአብዛኛው ያው ቀይ ባህርን ተሻግሮ የመጡ ከጂዛን የመጡ ናቸው። ከነዚህ ውስጥ ስልሳዎቹ ከጀዳ ነው። ሰላሳው ብቻ በጥቃቅን ወንጀል ተሳትፎ ምሕረት የተደረገላቸው ናቸው። በሳውዲ ኮሮና ስርጭት በከፍተኛ ፍጥነት እያደገ መምጣቱ ያሳሰባቸው የሳውዲ ጤና ጥበቃ ሚኒስትር ዶክተር ቶፊቅ አራቢያ ነዋሪው በሽታው ለመከላከል ትብብር እያደረገ እንዳልሆነ ጠቁመዋል። ዶክተር ተውፊቅ በሰጡት ጋዜጣዊ መግለጫ ማህበረሰቡ በመንግስት የሚሰጡ መመሪያና ምክሮችን ባለማክበሩ በሽታው በከፍተኛ ሁኔታ እየተስፋፋ መሄዱን እንዳሳሰባቸው አልደበቁም። የጥራ ጥበቃ ሚኒስትሩ በሳዑዲ ከፍተኛ ፍጠት የሚታይ የኮሮና ኮቪድ-19 ስርጭት በሚመለከት ጥናቶች መደረጋቸውን በሰጡት ጋዜጣዊ መግለጫ አጠቁመው በተደረገው ጥናት መሰረት ኮሮና የሚያዙ ሰዎች ቁጥር በጥቂት ሳምንታት ውስጥ ዝቅተኛው አስር ሺህ ሊሆን እንደሚችል መጠቆሙንና ከፍ ሲል ደግሞ እስከ ሁለት መቶ ሺህ ሊደርስ እንደሚችል በጥናቱ መጠቀሱን አብራርተዋል። ለዲ ደብሊው ራዲዮ ነቢዩ ሲራክ